ኦሪት ዘኍልቍ ምዕራፍ አስራ ዘጠኝ እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው። መልካሚቱን፣ ነውርም የሌለባትን፣ ቀንበርም ያልተጫነባትን ቀይ ጊደር ያመጡልህ ዘንድ ለእስራኤል ልጆች ንገራቸው። እርሷንም ለካህኑ ለአልዓዛር ትሰጡታላችሁ። እርሷንም ከሰፈር ወደ ውጪ ይወስዳታል። አንድ ሰውም በፊቱ ያርዳታል። ካህኑም አልዓዛር ከደሟ በጣቱ ይወስዳል፣ ከደሟም ወደ መገናኛው ድንኳን ፊት ሰባት ጊዜ ይረጫል። ጊደሪቱም በፊቱ ትቃጠላለች፣ ቁርበቷም ሥጋዋም ደሟም ፈርሷም ይቃጠላል። ካህኑም የዝግባ እንጨት ሂሶጵም፣ ቀይ ግምጃም ወስዶ ጊደሪቱ በምትቃጠልበት እሳት መካከል ይጥለዋል። ካህኑም ልብሱን ያጥባል፣ ገላውንም በውኃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ካህኑም እስከ ማታ ርኩስ ይሆናል። ያቃጠላትም ሰው ልብሱን በውኃ ያጥባል፣ ገላውንም በውኃ ያጥባል፣ እስከ ማታም ድረስ ርኩስ ይሆናል። ንጹሕም ሰው የጊደሪቱን አመድ ያከማቻል፣ ከሰፈሩም ውጪ በንጹሕ ስፍራ ያኖረዋል። ርኵሰትም ለሚያነጻ ውኃ ለእስራኤል ልጆች ማኅበር ይጠበቃል፤ ከኀጢአት ለማንጻት የሚሆን ነው። የጊደሩትንም አመድ ያከማቸ ሰው ልብሱን ያጥባል እስከ ማታም ድረስ እርኩስ ይሆናል። ይህም ለእስራኤል ልጆች በመካከላቸውም ለሚኖሩ መጻተኛ ለዘለ አለም ሥርዓት ይሆናል። የሞተውን ሰው በድን የሚነካ ሰባት ቀን እርኩስ ይሆናል። በዚህም ውኃ በሦስተኛውና በሰባተኛው ቀን ሁለመናውን ያጠራል፣ ንጹሕም ይሆናል። ነገር ግን በሦስተኛውና በሰባተኛው ቀን ሁለመናውን ባያጠራ ንጹሕ አይሆንም። የሞተውን ሰው በድን የነካ ሁለመናውንም ባያጠራ የእግዚአብሔርን ማደሪያ ያረክሳል፤ ያ ሰው ከእስራኤል ዘንድ ተለይቶ ይጠፋል። በእርሱም ላይ የሚያነጻ ውኃ አልተረጨምና እርኩስ ይሆናል፤ እርኩሰቱ ገና በእርሱ ላይ ነው። ሰው በድንኳን ውስጥ ቢሞት ሕጉ ይህ ነው፤ ወደ ድንኳኑ የሚገባ ሁሉ፣ በድንኳኑም ውስጥ ያለው ሁሉ ሰባት ቀን እርኩስ ይሆናል። መክደኛው ያልታሰረ የተከፈተ ዕቃ ሁሉ ርኩስ ነው። በሜዳም በሰይፍም የተገደለውን ወይም የሞተውን በድን ወይም የሰውን አጥንት ወይም መቃብር የሚነካ ሰባት ቀን ርኩስ ይሆናል። ከኀጢአት ለማንጻት እንድትሆን ከተቃጠለችው ጊደር አመድ ለርኩሱ ይወስዱለታል። በዕቃውም ውስጥ የምንጭ ውኃ ይቀላቅልበታል። ንጹሕም ሰው ሂጾፑን ወስዶ በውኃው ውስጥ ያጠልቀዋል በድንኳኑም በዕቃው ሁሉ፣ በዚያም ባሉ ሰዎች ላይ አጥንቱንም ወይም የተገደለውን ወይም የሞተውን ወይም መቃብሩን በነካው ላይ ይረጨዋል። ንጹሑም በሦስተኛውና በሰባተኛው ቀን በርኩሱ ላይ ይረጨዋል። በሰባተኛውም ቀን ያጠረዋል። እርሱም ልብሱን ያጥባል፣ ገላውንም በውሃው ይታጠባል። በማታም ጊዜ ንጹሕ ይሆናል። ሰውም እርኩስ ቢሆን ሁለመናውን ባያጠራ ያ ሰው የእግዚአብሔርን መቅደስ አርክሶአልና ከጉባኤው መካከል ተለይቶ ይጠፋል። በሚያነጻ ውኃ አልተረጨም፣ እርኩስ ነው። ይህም የዘላለም ሥርዓት ይሁንላችሁ። የሚያነጻውን ውኃ የሚረጭ ሰው ልብሱን ያጥባል። የሚያነጻውንም ውኃ የሚነካ እስከ ማታ ድረስ እርኩስ ይሆናል። እርኩሱ የሚነካው ነገር ሁሉ እርኩስ ይሆናል። የሚነካውም ሰው እስከ ማታ ድረስ ርኩስ ይሆናል።